ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ 2312 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምን አመሻችው ጤና ይስጥልን አድማጮች እንደምን ውላሽታችኋል እንደምን አመሻችው የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተነን የደሞዝ እድገቱ አንደኛና ዋነኛ ጥያቄያችን ይሄ ነው። ሁለተኛ ደግሞ ምንድ ነው እኛ የተማርን ነው በተማርንበት ሙያ ኤስሲስንሊዝ ከተመረቀን በኋላ ማደግ ያለንበት ከትምህርት ሚኒስተር የተጻፈ ደብዳቤ አለ። በሃያ ሶስት የተጻፈ ደብዳቤ ነው ያ ተግባራዊ የሆን አይደለም። ከመቀሌ ዩኒቨርስቲ ረዳት መምህራን የቀረበ አቤቱታ ነው የሰማችሁት አድማጮች። ስራ ድርሳቸውን በግልጽ ይታወቃል። የተወሰነ ኮንፊዥን ካለ አይቲን ወደፊት ክልል ነው እንሄዳለን። አሲስታንት ተብለውም እየጠሩ ያሉት እዛ ላይ ስለሚደግፉ ነው። ና እኔ እዚህ ላይ ምንም አይነት ኮንፊዥን አለ ብዬም አላስብም። የመቀሌ ዩኒቨርሲቲ የስርዓተ ትምህርት ምክትል ፕሬዚዳንት ዶክተር አብዱልቃድር ከድር የሰጡት ምላሽ ነው። በአብይ ርዕስ ዘገባ አለን። አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል የኢትዮጵያ ባለስልጣናት የቴሌቪዥን ዜና አቅራቢውን ፍቃዶ ፍቃዱ ምርከናን ከእስር እንዲፈታ ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ ጠየቀ። ፍቃዱ የመንግስቱ ንብረት በሆነው የኢትዮጵያ ቴሌቪዥን የኦሮሚያ ራዲዮና ቴሌቪዥን ውስጥ የሚሰራ ሲሆን የተያዘውም ከትናንት በስቲያ ቅዳሜ ከቤቱ መሆኑን ዘገባዎችን የጠቆመው የሲፒጄ መግለጫ አመልክቷል። ፍቃዱ የተያዘበትና የታሰረበትን ምክንያት ሲፒጄ በውል አለመለየቱን ገልጾ የኦሮሚያ ራዲዮና ቴሌቪዥን ግን በቅርብ ሳምንታት በክልሉ ውስጥ ከአዲስ አበባና አካባቢዋ የተቀናጀ ልማት ማስተር ፕላን ጋር ተያይዞ የተነሳውን አለመረጋጋት ሲዘግብ እንደነበረ አስታውሷል። ከመንግስትም በውሳኔዎቹ ጫና ሊያድርባቸው ከሚችሉ ወገኖችም የሚወጡ መረጃዎችን ፍሰት ለማረጋገጥ ጋዜጠኞች ቁልፍ ሚና እንዳላቸው የጠቆሙት የሲፒጄ የአፍሪካ ፕሮግራም ዳይሬክተር ሱ ቫለንታይን ባለሥልጣናቱ ፍቃዱ ሚርከናን በአፋጣኝ እንዲፈቱ እንጠይቃለን ብለዋል። ፍቃዱ የት እንዳለ ቤተሰቡም ሆነ ጠበቆች የማያውቁ መሆኑን መግለጫው ጠቁሟል። የፍቃዱን ስርዓት አስመልክቶ ሲፒጄ ላወጣው ጥያቄ ከአዲስ አበባም ሆነ ከናይሮቢ ናይሮቢ ከሚገኘው የኢትዮጵያ ኤምባሲ የተገኘ ምላሽ አለመኖሩን ይኸው የሲፒጄ መግለጫ አክሎ አስታውቋል። በሳውዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግሥት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳውዲ አረቢያ የተነሳሳው ጅማሮ በአካባቢያችንና በመላው ዓለምም ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ሐሳቡ ሽብር ፈጠራና ሕግ አልበኝነትን ለመዋጋትና በአካባቢያችንም ሰላምና ጸጥታን ለማረጋገጥ የሚያስችል ሰፊ ስልት ያለው ትብብር ለመፍጠር እየተካሄደ ያለው ተግባር አካል እንደሆነ የኤርትራ መንግሥት ያምናል ብሏል መግለጫው። በዚህ መንፈስም አለ መግለጫው፣ በማጠቃለያው የኤርትራ መንግሥት ጅማሮውን ያለመቆጠብ ለመደገፍና ለጥምረቱ ማበርከት የሚችለውን ለማበርከት ዝግጁ መሆኑን ገልጧል። ዋና ማዕከሉ ሪያድ ሳውዲ አረቢያ የሚገኘው የእስላማዊ ጸረ ሽብር ጥምረት ግብፅን፣ ካታርን፣ የተባበሩት አረብ ኢሚሪቶችን፣ ቱርክን ማሌዥያንና ፓኪስታንን ጨምሮ ሰላሳ አራት ሀገሮች የሚሳተፉበት እንደሆነ ይታወቃል። ጅቡቲ ውስጥ ትናንት በጸጥታ ኃይሎችና የጸሎት ሥነ ሥርዓት ላይ በነበሩ ሰዎች መካከል ከተጫረው ግጭት ወዲህ ዛሬ ተረጋግታ መዋሏ ተገልጿል። በግጭቱ 19 ሰው መገደሉን የተቃዋሚዎቹ መሪዎች አመልክተዋል። ግጭቱ የተነሳው በዋና ከተማይቱ ባልባላ ቀበሌ ሲሆን አካባቢው የተቃዋሚዎቹ ጠንካራ ይዞታ እንደሆነ ይታወቃል። የጅቡቲ የውጭ ጉዳይ ሚኒስትር አሊ ዮሱፍ ለፈረንሳይ የዜና ወኪል በሰጡት መግለጫ ደግሞ ሰባት ሰው መገደሉን፣ ቢያንስ 23 ሲቪሎችና 50 የፖሊስ መኮንኖች መቁሰላቸውን አመልክተዋል። ፖሊስ በተቃዋሚዎቹ ዋና ጽህፈት ቤት ላይ ድንገተኛ ወረራ አካሂዶ ከፖለቲከኞቹ የተወሰኑትን ማቁሰሉንና የተቀሩትን በቁጥጥር ስር መዋላቸውን እማኞች ተናግረዋል። ከቆሰሉት መካከል የዋነኛው ተቃዋሚ ፓርቲ መሪ የብሔራዊ መድህ ንብረት የሚባለው ጥምረት መሪ አህመድ ዩሱፍ የቀድሞ የሃይማኖት ጉዳዮች ሚኒስትር ሐሙድ አብዲ ሱልጣን እና የፓርላማ አባሉ ሰዒድ ሁሴን ሮብሌ ይገኙበታል። የቀድሞ ሚኒስትር በአራት ጥይት መመታታቸውንና ቀዶ ሕክምና እየተደረገላቸው መሆኑን ልጃቸው ራጅሙዲን ሐሙድ ለቪኦኤ በሰጠው ቃል ጠቁሟል። ፊታቸውን የሸፈኑ የደህንነት ሰዎች የፓርቲውን ዋና ጽህፈት ቤት ሰብረው ገብተው ተኮሱ። አባቴ በሁለት ጥይት ደረታቸው ላይ፣ በሁለት ጥይት ትከሻቸው ላይ ተመቱ ብሏል። ናጅሙዲን ሱልጣን የተመቱት በጎማ ጥይቶች እንደነበረ ቀደም ሲል ከጅቡቲ ባለስልጣናት ተዘግቦ ነበር። የወረራው የእስራቱና የግጭቱ ምክንያት አልተገለጸም። ትናንት በሰሜን ምስራቅ ኬንያ በአልሻባብ በተወጠነው የሽብር ጥቃት የሁለት ሰዎች ህይወት ሲያልፍ አምስት የሚሆኑ ደግሞ የመቁሰል አደጋ ደርሶባቸዋል። አልሻባብ በጥቃቱ ወቅት በሃይማኖት ለይተው እርምጃ ሊወስዱባቸው ሲል ከተሳፋሪዎች የእስልምና እምነት ተከታዮች እምቢ በማለት ሙስሊም ያልሆኑ ተሳፋሪዎችን ህይወት ታድገዋል ይላል ዘገባው። የገልሞ ዳዊት ነው። አልሻባብ ትላንት ከመንዴራ ወደ ናይሮቢ ያመሩ በነበሩ ተሳፋሪዎች ላይ ባደረሰው የሽብር ጥቃት የሁለት ተሳፋሪዎች ህይወት አልፎ ወደ አምስት የሚሆኑት የመቁሰል አደጋ ደርሶባቸዋል። የአይን እማኞችን ዋቢ በማድረግ የኬንያው ዴይሊ ኔሽን ጋዜጣ እንደዘገበው ጥቃት አድራሾቹ ሙስሊም ያልሆኑትን ለይቷቸው እርምጃ ሊወስዱባቸው ሲሉ፣ የእስልምና ሃይማኖት ተከታዮች የሆኑት ተሳፋሪዎች ግን ከገደላችሁ አብራቸው ግደሉን በማለት ሙስሊም ላልሆኑ ተሳፋሪዎች ተገን ሆነዋል። የመንዴራ ግዛት አስተዳዳሪ ሚስተር አብዱርሀማን ሮባ ሙስሊም ተሳፋሪዎቹ ያደረጉትን ውሳኔ ሲያደንቁ የኬንያ ሀገር ውስጥ ጉዳይ ሚኒስትር ሚስተር ጆሴፍን ካይሰሪ ኬንያ የሁሉም ሃይማኖት ተከታይ በነጻነት የሚኖርባት ሀገር ናት ብለዋል። ሁላችን የኬንያ ዜጎች ነን፣ ደግሞም ወንድማማች ነን። በሃይማኖት አንከፋፈልም። ማንም ደግሞ ኬንያ ውስጥ የፈለገውን ሃይማኖት የመከተል መብት አለው። በእውነቱ የሙስሊም ወንድሞቻችን ጥሩ መልእክት ነው ያስተላለፉት። የአደጋው ሰለባ የሆኑት ሰዎች የገናን በዓል ለማክበር ወደ ናይሮቢ እየመጡ የነበሩ ሲሆኑ በዓሉን በማስመልከትም የኬንያ ሀገር ጸጥታ አስከባሪዎች ከመቼውም በላይ በተጠንቀቅ ላይ መሆናቸውን ሚስተር ንቃይሴሪ ገልጸዋል። ባለፈው ዓመት ልክ በዚህ ወር ነበር አልሸባብ በተመሳሳይ ሁኔታ መንዴራ ውስጥ የሰላሳ ስድስት ኬንያውያንን ህይወት የቀጠፈውን የሽብር ጥቃት ያደረሰው ከሁለት ሺህ አስራ ሶስት ወዲህ ብቻ በኬንያ ምድር በአልሸባብ በደረሱ የሽብር ጥቃቶች ከሶስት መቶ ሀያ ሰባት በላይ ኬንያውያን ሕይወታቸውን አጥተዋል። ለአሜሪካ ድምጽ ገልሜዳዊት ከናይሮቢ የማዕከላዊ አፍሪካ ሪፐብሊክ ዜጎች አዲስ ህግ እንዲረቀቅና እንዲወጣ እንደሚፈልጉ ባካሄዱት ውሳኔ ህዝብ አስታወቁ። በቅድሚያ በወጡ መረጃዎች መሰረት ዘጠና ሶስት ከመቶ የሚሆን ድምፅ ሰጪ የፕሬዚደንቱን የስልጣን ዘመን በሁለት ባለ አምስት ዓመት ጊዜ የሚገድብ የጦር ኃይሉን አቅም የሚቆርጥና የእምነት ነጻነት እንዲረጋገጥ የሚደነግግ አዲስ ሕገ መንግሥት እንደሚፈልግ ገልጿል። ይሁን እንጂ በዚህ ባለፈው ታህሳስ ሶስት ለተካሄደው ውሳኔ ህዝብ ድምፅ ለመስጠት የወጣው ሰው መምረጥ ከሚችለው 38 ከመቶ ብቻ መሆኑን የምርጫ ባለስልጣናቱ ትናንት በሰጡት መግለጫ አስታውቀዋል። የድምፅ አሰጣጡ እዚህም እዚያም ይጫሩ በነበሩ ሁከቶች የታጀበ እንደነበር ተገልጿል። ዋና ከተማይቱ ባንጊ ውስጥ በውሳኔ ሕዝቡ ደጋፊዎችና በተቃዋሚዎቹ መካከል በተካሄደ የተኩስ ልውውጥ አምስት ሰዎች መገደላቸውንና ሀያ የሚሆን ሰው ደግሞ መቁሰሉን የቀይ መስቀል ማኅበር አስታውቋል። ባንጊ የሚገኘው የመንግሥታቱ ድርጅት የሰላም ጥበቃ ኃይል ጣልቃ ገብቶ ግጭቱን የማረጋጋት እርምጃ የወሰደ መሆኑንና በሀገሪቱ ሰሜን ደግሞ የድምፅ አሰጣጡን ያስተጓጎለ ሁከት መቀስቀሱን ባለሥልጣናቱ ተናግረዋል። የፊታችን እሁድ ታኅሣሥ 17 2008 ዓ ም በሀገሪቱ ብሔራዊ ምርጫ ለማካሄድ እቅድ ተይዟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አፍጋኒስታን ውስጥ አጠቃላዩ የጸጥታ ሁኔታ እየተበላሸ መሆኑን በተባበሩት መንግስታት ድርጅት የአፍጋኒስታን ልዑክ ለጸጥታው ጥበቃ ምክር ቤት ዛሬ አስታወቁ። ልዑኩ ኒኮላስ ሃይሶም ለምክር ቤቱ መግለጫ የሰጡት አንድ የታሊባን አጥፍቶ ጠፊ በሰሜን አትላንቲክ የጦር ትብብር ድርጅት ማለትም ኔቶ የጥበቃ ቀዶች ላይ አደጋ ጥሎ ስድስት አሜሪካውያን ወታደሮችን ከተገደሉ በኋላ ከጥቂት ሰዓታት በኋላ መሆኑ ነው። ሃይሶም በዚሁ መግለጫቸው የአፍጋኒስታን ወታደሮች ከአቅማቸው በላይ የተወጣጠሩ መሆናቸውን ጠቅሰው የተሻለ የአፍጋኒስ የአገልግሎቶችና ቁሳቁስ አቅርቦት እንዲሁም የተሻለ አመራርና አስተዳደር ያስፈልጋቸዋል፣ ስነ ልቡናቸውም ሊታደስና ሊገነባ ይገባል ብለዋል። ፖለቲካውን አስመልክቶ ሲናገሩም የአገሪቱ የአንድነት መንግስት በመጪው ዓመት የተሻለ ስራና ውጤት ይጠበቅበታል። አፍጋኒስታን በፖለቲካ ጉዞ ወደ ሰላም መምጣት ያስፈልጋታል ብለዋል ልዑኩ። የኢራቅን ራማዲ ከተማ ከእስላማዊ መንግስት ቡድን እጅ ለመንጠቅና መልሶ ለመቆጣጠር በተከፈተው ጥቃት የኢራቅ ጦር ወደ ከተማይቱ ማዕከል እየገፋ መሆኑ ተገለጸ። ይህ ዛሬ እየተካሄደ ያለው ዘመቻ በአየር ድብደባም እየተደገፈ መሆኑን የኢራቅ ጸረ ሽብር አገልግሎት ቃል አቀባይ ሱባ አልኑማኒ ለቪኦኤ ገልጸዋል። በመንግሥት ተቋማት ዙሪያ ባሉ መንደሮች ውስጥ ውጊያው የቀጠለ ሲሆን፣ የመንግስት ወታደሮች አይሲል የቀበራቸውን የመንገድ ላይ ፈንጂዎች እያነሱ መሆናቸው ተዘግቧል። በዩናይትድ ስቴትስ የሚመራው አለም ጥምረት ደግሞ በራማዲ ዙሪያ ባሉ የአይሲል ይዞታዎች ላይ የአየር ድብደባ እያካሄደ መሆኑ ታውቋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎሄርዝ፣ በ25 ሜትር ባንድ በ12040 12080፣ እና በ12140 ኪሎሄርዝ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ ታኅሳስ 12 2008 ምሽት ፕሮግራም ነው። ሰብአዊ መብቶች ገደብ የላቸውም። ሰብአዊ ስለሆኑ ከሰው ተፈጥሮ ጋር የተያያዘ ግንኙነት ስላላቸው የሰውን ልጅ ማንነቱን ሳትገድቢ መብታቸውን መገደብ ስለማይቻል አይገደቡም። ነገር ግን የመብት አጠቃቀም ይገደባል። የሕግ አስተማሪና ተመራማሪው አቶ ጸጋዬ ረጋሳ አራርሳ ተቃውሞን የመግለጽ መብት በሚል ርዕስ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው የሰማችሁት ዝግጅታለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የመቀሌ ዩኒቨርስቲ ባልደረቦች የሆኑ ከመቶ በላይ ረዳት መምህራን ከሁለት ዓመታት በፊት ለጠየቁት የሥራ ዕድል መልስ እስካሁን እንዳልተሰጣቸው እየተናገሩ ነው። ቅሬታ አቅራቢዎቹ ለከፍተኛ የትምህርት ደረጃ እድገት እንዳንወዳደር ተደርገናል በሌሎች ዩኒቨርሲቲዎች የሚሰጠውን የቤት ኪራይ አበልና በሌሎችም ጥቅማ ጥቅሞች ተከልክለናል ነው የሚሉት። የመቀሌ ዩኒቨርሲቲ የስርዓተ ትምህርት ምክትል ፕሬዚዳንት ዶክተር አብዱል ቃድር ከድር ለቪኦኤ በሰጡት ቃል ረዳት መምህራኑ የትምህርት ደረጃ እድገት በውድድር እንዲሆን ሕግ ስለሚያዝ እንጂ መብታቸውን አልከለከልንም ብለዋል። የቤት ኪራይ አበል መከልከላቸውን አስመልክቶ መምህራኑ ላነሱት ጥያቄ ሲመልሱ ማግኘት እንደማይችሉ በሕግ ስለተደነገገ ነው ብለዋል። ግርማ ይ ገብሩ ከመቀሌ ተጨማሪ ዘገባ አለሁ። በመቀሌ ዩኒቨርሲቲ በተለያየ የሙያ ዘርፍ የአካዳሚክ ምርምር ረዳት በመሆን የሚሰሩ ከ አንድ መቶ አምስት በላይ ረዳት አስተማሪዎች ደርሶብናል ላሉት የመብት ጥያቄ በህጋዊ ወኪሎቻቸው በኩል አቤቱታቸውን አቅርበዋል። አቤቱታ አቅራቢዎቹ ጥያቄዎቻቸውን ለመቀሌ ዩኒቨርሲቲ፣ ለዩኒቨርሲቲው ቦርድ ጽህፈት ቤትና ለትምህርት ሚኒስትር ነው ያቀረቡት። ግልጽ መሆን አለባቸው ብለው ካቀረቧቸው ጥያቄዎች የስራ ድርሻን ይመለከታል። ግልጽ የሆነ የስራ ድርሻ አልተሰጠንም ይላሉ። በዋነኝነት ደግሞ ከሁለት ዓመታት በፊት የነበረው የእድገት መሳልል ያለምንም ህጋዊ መሰረት የቆመበት ሁኔታ ነው ያለው። ለዚህም በተደጋጋሚ ብንጠይቅ መልስ አልተሰጠንም ይላሉ። ስሜ ኪዳነወርቅ ቀልል ይባላል። ከቬተርናሪ ላብራቶሪ ቴክኒካል አሲስተንስ ነኝ። የቴክኒካል አሲስተንስ እድገት ከ10 አመት በፊት ጀምሮ እስካሁን ያለው የእድገት ደሞዝ ምንም አይነት ለውጥ የለውም። ማለትም አንዴ አድሚኒስትሬቲቭ ስታፍ ናችሁ ስንባል፣ አንዴ ቴክኒካል አሲስተንስ አካዳሚክ ነው ሲባል የደሞዝ እድገት ምንም አይነት እድገት አላሳየም። ይሄ ደግሞ በ2001 2002 አካባቢ ማለት ነው። ወደ አካዳሚ አካዳሚ ስታፍ የደሞዝ ጭማሪ ሲደረግ እናንተ ቴክኒካል አሲስታንት ሰዎች የአድሚኒስትራቲቭ ስታፍ ናችሁ በማለት ደሞዛችን እዛን ጊዜ ራሱ ምንም አልተጨመረም። አሁን የመጣው ከኤር ስራችን ብታይ ራሱ እዛን ያህል ቅርቡ ጊዜ 36 ፐርሰንት የመንግስት ድጎማ ይደረገ ነበረ ያ ድጎማ ራሱ ምንም ሳይጨመርበት እንዲሁ ነው የመጣው። ስለዚህ በዚህ ያለው የደሞዝ እድገቱ አንደኛና ዋነኛ ጥያቄያችን ይሄ ነው። ሁለተኛ ደግሞ ምንድ ነው እኛ የተማርን ነው በተማርንበት ሙያ ኤስሲስንሊዝ ከተመረቀን በኋላ ማደግ ያለንበት ከትምህርት ሚኒስተር የተጻፈ ደብዳቤ አለ። በሆነ ሶስት የተጻፈ ደብዳቤ ነው ያ ተግባራዊ የሆን አይደለም። ይሄ ደግሞ ምንድ ነው ሁለት አመት ያህል ይህን ኬር ስትራክቸር ይመጣል በማለት አስቆሟናል ማለት ነው። ስለዚህ ህግ ደግሞ ምንድ ነው ከመጣበት ነው ኢምፕሊመንት መሆን ያለበት እንጂ ይመጣል ተብሎ አንድ ሰው የእድገት ደሞዝ ወይም ደግሞ የትምህርት እድገት መቆም የለበትም። ስለዚህ ለዚህም ዩኒቨርሲቲው በተከታታይ ጠይቀናል፣ መልስ እንናገኝ አልቻለም። የመቀለ ዩኒቨርሲቲ ትምህርት ሚኒስተር በሚያውቀው ሌሎች ዩኒቨርስቲዎች በሚተዳደሩበት ህግና ደንብ መሰረት እንዲያስተዳድረን፣ በዚህም መሰረት የቤት ክራይ አበልና ሌሎች ጥቅማ ጥቅሞች እንዲከፍለን ሲሉ ይጠይቃሉ። አባዲያን ያለሆነ ባለ አይደር ጤና ዘይነት ኮሌጅ ደብዳቤው ለመቀሌ ዩኒቨርሲቲ ፕሬዚዳንት ለአካዳሚክ ምክትል ፕሬዚዳንት ና ለመቀሌ ዩኒቨርሲቲ ቦርድ ሰብሳቢ ያስገብተናል። እንዲሁም ትናንት ወደ ትምህርት ሚኒስተርም ፋክስ አደረግናል ና በጽሁፍ እንዲሰጠን ነበረ። ግን በጽሁፍ እስካሁን ምንም አልሰጠንም። ያው ሁለት የሶስት ሄደናል፣ በጽሁፍ ሊሰጠን አልቻለም። ና ዋናው ጥያቄ ኔን ደግሞ የዩኒቨርሲቲ ፕሬዚዳንት ባለበት ቫይስ ፕሬዚዳንት ና የኮሌጅ ዲኒዎች ና ሁማን ሪሶርስ ኤች አር የሚባሉ ባለበት የዲፓርትመንት ሄዶችም ጭምር ባሉበት ስብሰባ እንድንሰበሰብ ጠይቀን ነበረ። ያው እሱም ስቴል ምንም አልተደረገልንም አልተሰበሰብንም። ከዛ በኋላ ዋናው አሁን የመጣው የደሞዝ ክሪር ነው። በሲቪል ሰርቪስ የመጣው ነው። በሌላ ሲቪል ሰርቪስ እኔ ማቀው እና የምሰማው ያው አንድ የተማረ ሰው አንድ ትምህርት ስጨምር የሆነ ደሞዝ እንደሚጨመርበት ነው፣ እና ወይም በሆነ ስራ ልምድ ካለው እንደሚጨመርበት ነው ማቀው። አሁን የመጣው ግን ለምሳሌ ያው ደረጃ አራት የሚባል ዲፕሎማ አለ፣ አድቫንስ ዲፕሎማ ነው የሚባለው አራት አመት ያገለገለና አንድ አመት ያገለገለ ያው እኩል ናቸው የሚከፈሉት። እሱም ራሱ ትንሽ ቅሬታ አለን ለሲቪል ሰርቪስ ነው። ይሄ እንደዚህ አይነት ነው ያለኝ አቤቱት አቅራቢዎቹ የዩኒቨርሲቲው ባለስልጣናት ለጥያቄዎቻችን ክብር ሰጥተው እንዲያነጋግሩን ጠየቀናቸው፣ ሊሰሙን አልቻሉም ሲሉም ቅሬታ ያቀርባለሁ። በሌላ በኩል ለድኅረ ምረቃ የትምህርት ደረጃ መርሃ ግብር መስፈርቱን አሟልተን እያለን ላለፉት ሁለት ዓመታት ያለምንም ምክንያት እንዳንወዳደርና እንዳንማር ተደርገናል ይላሉ። በመቀለ ዩኒቨርሲቲ የአካዳሚክ ምክትል ፕሬዚዳንት ዶክተር አብደልቃድር ከድር ተወካዮቹ ላቀረቡት አቤቱታ መልስ ሰጥቷል። የሥራ ድርሻችን በግልጽ አልተነገረንም ለሚለው ቅሬታ አይቀበሉትም። ስራ ድርሻቸውን በግልጽ ይታወቃል። የተወሰነ ኮንፊውዥን ካለ ወደፊት ክልር እያደረግን እንሄዳለን። አሲስታንት ተብሎ የጥር ያሉት እዛ ላይ ስለሚደግፉ ነውና እኔ እዚህ ላይ ምንም አይነት ኮንፊውዥን አለ ብዬ አላስብም። ካለ ግን ሀላም እያየን የምናጠራው ይሆናል። ደጋፊዎች ናቸው። በቃ ዋናው መምህር በዛ ላብራቱ በሚያሰብበት እነሱ ስራውን እየደገፉ ትምህርቱን እንዲሰራ ያደርጉታል ማለት ነው። ዶክተር አብደልቃድር የትምህርት እድገት በሚመለከት በውድድር እንዲሆን ነው ያደረግ ነው የሚል መልስ ሰጥቷል። ረዳት አስተማሪዎቹ በስራ ሰዓት ቁጥጥር ውስጥ ለምን ፈርሙ እንባላለን የሚል ቅሬታ እንዳላቸውና ይህም ከሙያ ደረጃ ጋር እንደማያያዝ ዶክተር አብደልቃድር ይናገራሉ። እዚህ ጋር የእድገት ምሳልሉን ተከልክለናል የሚለው እስቲናው በውስጣቸው ከቴክኒካል አሲስታንት ሆን እስከ ቴክኒካል አሲስታንት ሶስት አለ። የድሮ የቆየው ማለት ነው። እዛ ላይ ኒ ሲያድግ ነው የነበሩት። በአንጻሩ ስናየው እንደገና በዚህ ዙሪያ ላይ አሁን በወጣው ግን ባችለር ይዞም ማስተር ይዞም መቀጠል የሚችልበት ዘርፍ ወጥላቸዋል። በሌላኛው አንጻር እዚህ ላይ ስናይ ወደ አካዳሚክስ የመቀየርን የነበረው አዝማሚያ ግን በውድድር እንዲሆን ነው ያደረግ። የቁጥጥ ሰዓት ከሌለው አንድ የመንግስት ድርጅት እንዴት እንደሚቆጣጠራቸው ካልገለጸ አስቸጋሪ ነው የሚለው ፈርሞ ማለት ስራ ላይ መኖራቸውን የማረጋገጥ እንጂ እነሱ ከሳፖርት ከቴክኒካል ወደ ሳፖርት ማሳለፍ አይደለም። እነሱ የራሳቸው የቴክኒካል ሳፖርት ተፍተብሎ ስራቸውም የሚሰሩት ያን ነው። የአካዳሚክስ መቆጣጠሪያ አለን የራሱ የራሱ እኛ ክላስ ነው የምንቆጣጠሩለት። ይሄ ማለት ግን አካዳሚክስ ወደ ቁጥጥር ሰ ስላስገባሁ ወደ ሌላ ስታፍ ቀየርኩ እኮ ማለት አይደለም። ስርዓትን የማስገባ ስለሆነ አይ ቲንክ ይሄ የግንዛቤ ችግር ይመስለኛል የቤት ክላ ይሄ በመንግስት የወጣ መመሪያ ነው። ከአሁን በፊት ምናልባት ዩኒቨርስቲው እየከፈለ ነበር ይሆናል። ያን ግን ያው አሁን በመንግስት ራሱ በወጣው መመሪያ መሰረት መተዳደር ስላለበት እሱን እንድንተግብር በተሰጠነ ኃላፊነት መሰረት ያው የቤት ኪራይ እነሱ አይገባቸውም ስለተባለ እየተከፈላቸው አይደለም። ይህ ህግ ነው፣ ያው መመሪያ የመጣ ስለሆነ እንጂ የዩኒቨርሲቲ ፍላጎት ነው ወይድሞ እንትን ሆኖ አይደለም። የዩኒቨርሲቲው አመራር የረዳት አስተማሪዎቹ ጉዳይ እንደሚወያይበትና ለትምህርት ሚኒስተርም ማብራሪያ እንደሚጠይቅ ያስታወሱት ዶክተር አብድልቃድር በህጉ አፈጻጸም ላይ ክፍተት አለ የሚሉት ካለም ለሚመለከተው መስሪያ ቤት እየጠየቅን የማናጠራበት ምክንያት አይኖርም ብለዋል። በባህር ዳር ዩኒቨርስቲ የሚሰሩ 207 ረዳት አስተማሪዎች ተመሳሳይ ጥያቄ አቅርበው መልስ እየጠበቁ እንዳሉም ለመረዳት ችያለሁ። ለአሜሪካ ድምፅ ሬዲዮ ግርማይ ገብሩ ከመቀለም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል አሰላ ከተማ፣ በጉጂ ዞን ባህር ቀሎ ወረዳና በሆሮ ጉድሩ በወለጋ በንቱ ወረዳ ተማሪዎችና ነዋሪዎች ድብደባ እየተፈጸመባቸውና በመከላከያ አባላት እየታሰሩ መሆናቸውን እየተናገሩ ነው። ባልደረባችን ጃለኔ ገመዳ ከነዋሪዎቹና ከመንግስት አካላት ያገኘቻቸውን መረጃዎች አጠናቅራ ያሰናዳቸው ዘገባ አለ። ጽዮን ግርማ ታነብዋለች። የአሰላ ከተማ ነዋሪ እንደገለጹት ባለፉት አምስት ቀናት በከተማይቱ ውስጥ ያሉት የአንደኛና የሁለተኛ ደረጃ የመሰናዶ ትምህርት ቤት ተማሪዎች ሰላማዊ ሰልፍ በመውጣት በየአዲስ አበባ ከተማ ማስተር ፕላንና በኦሮሚያ ውስጥ ይካሄዳል ያሉትን እስራትና ግድያ መቃወማቸውን ገልጸዋል። በዚህም ወቅት ከተማ ውስጥ ከደረሰ ሁኔታ አንዱን ሲገልጹ ከሞ ኢሳን ወልተጅረት ቡልችቶኒ መጋላ አመናኒ በረቱን ተካ እጅ በዱሉ የመኒረን አንገሆኒ መጋላ ቡልቻን አማይተአና ከንቲ ባጀቻር። የከተማይቱ አስተዳደር በግልጽ ያመኑት ነገር ቢኖር አንዲት የአንደኛ ደረጃ ትምህርት ቤት ተማሪ በሰልፉ ወቅት ስትሮጥ ሽቦ ላይ ወድቃ አንድ አይኗ መታወሩን ነው። ሌሎች በብዛት ታስረዋል። ሌላዋ ሆዷ ላይ በዱላ ተመታ በብርቱ መጎዳቷን ነዋሪው ተናግረዋል። በአሁኑ ወቅት የመማር ማስተማር ሂደቱ ተቋርጦ ከተማይቱ በትልቅ የጦር ኃይል ቁጥጥር ስር ነች ብለዋል። ነገር ግን የምስራቅ አርሲ ዞን ምክትል አስተዳደሪ አቶ ጎማ ጸጋዬ ሁኔታውን አስተባብለዋል። ከትምህርት ቤቶች ውስጥ ያልሆኑ የተደራጁ በድንጋይ ትምህርት ቤቱ እንደበደቡ፣ ከዚያ ሁኔታው እንዲበርድ ተደርጎ ከበተኗቸው በኋላ ወንጀለኞች ይሆኑ በቁጥጥር ስር ውለዋል። የተደበደቡም ሆነ የታሰረ ሰው ግን የለም። ከተማየቱ ሙሉ ጸጥታ ውስጥ ነች። በሌላ በኩል ደግሞ በጉጅ ዞን ሀርቀሎ ከተማ ውስጥ ተማሪዎችን የማዋከብ በሳይተላይት የሚተላለፉትን የቴሌቪዥን ፕሮግራሞች እንዳይከታተሉ ዛቻና እስራት እየደረሰ መሆኑን ስማቸው እንዳይገለጽ የጠየቁ ነዋሪ ተናግረዋል። ቡፈታ መጋላ ሀርቀሎ ከኮንኮላታ ኬሰቲ ደርገጊ ወሊቀበኒ ድርቀማን ነሚ ቶኮ ሰገንታ ወይምን ይላልተኒ ደርገጊ ከነቂንዴ ሰንታናን በአርቀሎ ከተማ የኦቶቡስ ጣቢያ ወጣቶችን ሰብስበው በማስገደድ አንዳችሁም ብትሆኑ የኦሮሞ መገናኛ ብዙሀን መረብ ማለትም በምህፃረ ቃሉ ኦኤምኤን ፕሮግራምን ተከታትላችሁ ወጣቶችን የምታቀናጁ ወይም የምታደራጁ ከሆነ አስፈላጊውን እርምጃ እንወስዳለን ብለው የአርቀሎን ከተማ ሕዝብ እያስፈራሩ ናቸው። ከምሽት አንድ ሰዓት ከሆነ በኋላ ሀርቀሎ ከተማ ውስጥ መዘዋወር ችግር እንደሆነ ወደ አካባቢው በመገናኛ ብዙሃን አማካኝነት የሚተላለፉ ፕሮግራሞችን መከታተል እንዳልተቻለ አስረድተዋል የሀርቀሎ ከተማ አስተዳደር አቶ ሮባ ቱርቼ በሰጡት ምላሽ በወረዳችን ውስጥ እንዲህ ረጋ አይነት ነገር የለም። የታሰረ አንድም ሰው የለም። የሚባለው ውሸት ነው። ቴሌቪዥን የፈለገ ሰው ነው የሚገዛው። አትይ ተብሎ የተከለከለ በዚያ ሰበብም የታሰረ የለም። ከተማዋ ውስጥ በአጠቃላይ የተማሪዎች እንቅስቃሴም የለም የተወሰደም እርምጃ የለም ሲሉ አስተባብሏል። በሌላ በኩል በምስራቅ ወለጋ ዞን ኢበንቱ ወረዳ ውስጥ የሚገኙ የተለያዩ ትምህርት ቤቶች ከሁለት ሳምንት ወዲህ የተማሪዎች የተቃውሞ ሰልፍ ሲካሄድ እንደነበረ እና ይህም እንደቀጠለ ከአካባቢው ያነጋገርናቸው ዜጎች ገልጸዋል። እየተጠናቀቀ ባለው የአውሮፓ ዓመት ቁጥራቸው ከአንድ ሚሊዮን በላይ የሚሆኑ ፍልሰተኞች ባህርና ምድር እያቋረጡ ወደ አውሮፓ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ይህ ከሁለተኛ የዓለም ጦርነት ወዲህ ታይቶ የማያውቅ ከጭቆናና ከጦርነት እየሸሹ ያሉ ሰዎችን ያጋጠመ ስደት እንደሆነም ድርጅቱ አክሎ አስታውቋል። የዓለም አቀፉ የፍልሰት ድርጅት አይኦኤምም ተመሳሳይ ሪፖርት አውጥቷል። ዛሬ ሊሳ ሽላይን ከጄኔቫ የላከችው ዘገባ አለ። ሄኖክ ሰማግዝሪ ያቀርበዋል። የተባበሩት መንግስታት ድርጅት የስደተኞች መርጃ ዩኤንኤችሲአር በዚህ ዓመት አውሮፓን መዳረሻ አድርገው አደገኛውን የሜዲትራኒያን ባህርን ያቋረጡ ስደተኞችና ድንበር አቋራጭ ሥራ ፈላጊዎች ቁጥር ባለፈው ዓመት ከነበረው በአምስት እጥፍ ነው የጨመረው። ባለፈው ዓመት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም 220 ሺህ ሰዎች ነበሩ ወደ አውሮፓ የሸሹት። አደገኛ በሆኑ የሕገ ወጥ አዘዋዋሪዎች ጀልባ ባህር ሲያቋርጡ በዚህ ዓመት ብቻ 3600 ሰዎች ሰለባ መሆናቸውን ድርጅቱ ይናገራል። ዩንስሲር እንደሚያብራራው ከስደተኞቹ 80 በመቶ የሚሆኑት ይህን ያህል ብዛት ያለው ሰው ሊያስተላልፍ በማይችል የኤጂያን ባህር ከቱርክ ወደ ግሪክ አቋርጠዋል። ቱርክ ከሚገቡት ስደተኞች ቢያንስ ግማሹ ሶሪያውያን ናቸው ብለዋል የተባበሩት መንግሥታት ድርጅት የስደተኞች መርጃ ቃል አቀባይ ኤድሪያን ኤድዋርድስ ሲሪያ ስ ሁላችንም እንደምናውቀው ሶሪያ ሕዝቧ ላይ እጅግ ከፍተኛ ጉዳት እያደረሰ ያለ የእርስ በእርስ ጦርነት እየተካሄደባት ነው። በታሪክ የትም ታይቶ የማይታወቅ ከፍተኛ መፈናቀልና ስቃይ እያየ ነው ሕዝቧ። ስለዚህ ይሰደዳል። ከአፍጋኒስታን፣ ከኢራቅ፣ ከአፍሪካ ቀንድ ሀገሮችም ሰዎች ወደ አውሮፓ ይሰደዳሉ። ስለዚህ ዓለም አቀፍ ጥበቃ እንዲደረግላቸው የሚማጠኑ ከፍተኛ ቁጥር ያላቸው ሰዎች የትውልድ ሀገራቸውን ቤት ንብረታቸውን ጥለው እየተሰደዱ ነው። ሰዎች በብዙ ምክንያቶች አገራቸውን እንደሚለቁ ኤድዋርድስ ያስረዳሉ። አብዛኞቹ የኢኮኖሚ ስደተኞች የሚባሉ ናቸው። እነርሱም ግን ጥሩ አቀባበልና እርዳታ ያስፈልጋቸዋል ይላሉ። አገራቸውን ጥለው ለመሰደድ በቂ ምክንያት አላቸው ወይ ተብሎ በትክክል መጤን እንዳለበት ጠቁመው፣ ለመሰደድ በቂ ምክንያት እንደሌላቸው ከታመነም ጉዳያቸው በኢሚግሬሽን ሕግ ሰብአዊ በሆነ መንገድ መታየት እንዳለበት አስገንዝበዋል። የሆነ ሆኖ ወደ አውሮፓ የሚሰደደው አብዛኛው ሕዝብ ሰላም ማጣትና ጭቆና የሚሸሽ ሕዝብ እንደሆነ ጠቅሰው፣ ዓለማችን አሳዛኝ ሁኔታ ውስጥ እንዳለች ያሳያል ብለዋል። 15 major conflicts over the past five years, all producing mass displacement. ባለፉት አምስት ዓመታት ብቻ በዓለም ዙሪያ አስራ አምስት ዋና ዋና የሚባሉ ግጭቶች ተካሂደዋል፣ ሁሉም ሕዝብን አፈናቅለዋል። አብዛኞቹ እነዚህ ግጭቶች አሁንም እየተካሄዱ ሲሆን ዜጎችም መሰደዳቸውን ቀጥለዋል። በየዓመቱ የማይበርዱና ሕዝብን ማፈናቀል የቀጠሉ ጦርነቶች እየተካሄዱ ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ አገሮች ለዜጎች መፈናቀል ምክንያት የሆኑትን ችግሮች ለመፍታት ጥረት እንደማያደርጉ ጠቅሰው ጦርነት፣ ጭቆና፣ የሰብአዊ መብት ጥሰትና ድህነትና ሰላም ማጣትን ለማጥፋት እርምጃ ካልተወሰደ ሰዎች የተሻለ ሕይወት ፍለጋ መሰደዳቸው አይቀሬ ነው ብለዋል። አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት እስከ አራት ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስካር በየዕለቱ ከምሽቱ አንድ ተኩል እስከ ሁለት ሰዓት በ6080ና በ15580 ኪሎ ሄርዝ አጭር ሞገድ የምናስተላልፍላችሁ ጋቢና በሚል ርዕስ የሚቀርብላችሁ አዲስ ስርጭት አለ። እንድታደምጡን ጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 641 552 5020 በእንግሊዝና ሌሎች ሀገሮች የአውሮፓ ሀገሮች ማለት ነው አድማጮች ደግሞ 44 3300 12288 ናቸው። የተከበራቸው አድማጮች በመካከለኛ ሞገድ 1431 ኪሎ ኸርትስ ላይ በየዕለቱ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል ላይ የሚተላለፍ ስርጭትም አለን። በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ አጭናችሁ ዝግጅቶቻችንም በቀላሉ ማግኘት ትችላላችሁ። ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባትና አዲሱ አበበናን አሁን አዲሱ ለሙዚቃ ትንሽ ጊዜ እንተው። በጣም ትክክል ተሾመ ምትኩን እስቲ እንጋብዝ። ለአድማጮቻችን ዛሬ ጋራ ስርነ ቤትሽ ነው። ድንቅ አይደለም ድንቅ የሆነ ጣም ሙዚቃ ዜማ ጠንፋ ብታቃለፈልገ ነው ቃሊን ጋራ ስርነ ቤትሽ ነው

አፈር ካልተቻለ ቃልን አላጥፈውም ካንቺ ጋ

ብቻ ሳይሆን የመረጥከውን አንተን አመሰግናለሁ። ድንቅ ነው አይደለም ተሸ ሌላ ቀን ደግሞ ጋራ ስር ነው ቤትሽን እናሰማሃለን። እሺ የጠፋበን ግን የመቃብር ጮኛዬ ነው እንፈልገዋለን። እሺ አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ አሁን ሶስት ሰዓት ከሰላሳ አራት ደቂቃ ወይም እኛ ጋር ከቀኑ ሰባት ሰዓት ከሰላሳ አራት ሆኗል። ዋና ዋና ዜና እናስታውስ። የኢትዮጵያ ባለስልጣናት የቴሌቪዥን ዜና አቅራቢውንና ዘጋቢውን ፍቃዱ ምርከናን ከእስር እንዲፈታ ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ዛሬ ጠይቋል። ፍቃዱ የተያዘበትና የታሰረበትን ምክንያት ሲፒጄ በውል አለመለየቱን ገልጾ የኦሮሚያ ራዲዮና ቴሌቪዥን ግን በቅርብ ሳምንታት በክልሉ ውስጥ ከአዲስ አበባና አካባቢዋ የተቀናጀ ልማት ማስተር ፕላን ጋር ተያይዞ የተነሳውን አለመረጋጋት ሲዘግብ እንደነበረ አስታውሷል። ፍቃዱ የት እንዳለ ቤተሰቡም ሆነ ጠበቆች እንደ የማያውቁ መሆኑንም መግለጫው ጠቁሟል። የፍቃዱን እስራት አስመልክቶ ሲፒጄ ላወጣው ጥያቄ ከአዲስ አበባም ሆነ ናይሮቢ ከሚገኘው የኢትዮጵያ ኤምባሲ የተገኘ ምላሽ አለመኖሩን መግለጫው አስታውቋል። በሳኡዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግስት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳኡዲ አረቢያ የተነሳሳው ጅማሮ በአካባቢያችንና በመላው ዓለምን ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ጅቡቲ ውስጥ ትናንት በጸጥታ ኃይሎችና የጸሎት ስነ ስርዓት ላይ በነበሩ ሰዎች መካከል ከተጫረው ግጭት ወዲህ ዛሬ ተረጋግታ መዋሏ ተገልጿል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሊሆን ነው። አዲስ አበባና አካባቢዋ። ዋሽንግተን ዲሲ ላይ ከቀኑ 7 ሰዓት ከ36 ደቂቃ ነው። ተከታዩ ዝግጅት በኢትዮጵያ ወቅታዊ ሁኔታ ላይ ያተኩራል። ኦሮሚያ ክልል ውስጥ ሰሞኑን እየታየ ያለውን ያለመረጋጋት የቀሰቅሰው ተቃውሞ የሽብር አድራጎት ሳይሆን በሀገር ውስጥም ሆነ ባለም አቀፍ ሕግጋት የተፈቀደ ደረሰ የሚባል ጥፋት ቢኖርም በሕግ አግባብ ሊታይ የሚችል ተቀባይነት ያለው የተቃውሞ አቀራረብና መብትም ነው ሲሉ የሕግ አስተማሪና ተመራማሪው አቶ ጸጋዬ ረጋሳ አራርሳ ከቪኦኤ ጋራ ባደረጉት ቃለ ምልልስ ተናግረዋል። ጽዮን ግርማ ነች። አቶ ጸጋይ ያነጋገረቻቸው አርብ ምሽት የዝግጅቱ የመጀመሪያ ክፍል ተላልፏል። ተከታዩን የመጨረሻ ክፍል ደግሞ ነው። አቶ ጸጋይ ረጋ ሳራ አርሳ የህግ አስተማሪና ተመራማሪ ናቸው። በአውስትራሊያ ሜልበርን ይገኛሉ። ከሜልበርን የህግ ትምህርት ቤት በህገ መንግስት ህግ በቅርቡ የዶክትሬት ዲግሪያቸውን አጠናቀዋል። ባለፈው ሳምንት አርብ ምሽት በነበረው ውይይታችን መንግስት በኦሮሚያ ክልል ከተሞች እየተካሄዱ የሚገኙ ሰልፎችን እና ሰልፉን ተከትለው የተከሰቱ ድርጊቶች ሽብር ናቸው ይላል። እርስዎ እንደ ህግ ባለሙያነቱ እነዚህ ተግባራት የሽብር ናቸው አይደለም? በሚል ለቀረበላቸው ጥያቄ በሰጡት ምላሽ ነበር የተጠናቀቀው። ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶች የሚሆን በሀገር ውስጥ ህግጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ በዛሬው ሁለተኛ ክፍል ውይይታችን ደግሞ ሰዎች መብታቸውን ተጠቅመው አደባባይ ሲወጡ የሚጣልባቸው ገደብ አለ ወይ ለሚለው ጥያቄ ማብራሪያ በመስጠት ይጀምራሉ። መናገር፣ መሰለፍ፣ መሰብሰብ እና መደራጀት፣ የፖለቲካ ሀሳብን መግለጽ እነዚህ መሰረታዊ የዜጎች መብቶች ናቸው። በኢትዮጵያ ህገ መንግስት ከአንቀጽ ሀያ ሰባት ጀምሮ የህሊና፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግ፣ ራስን የመግለጽ በጽሁፍ በንግግር ወዘተ የተጠበቁ ናቸው፣ ህገ መንግስታዊ ዋስትና የተሰጣቸው ናቸው። በኢትዮጵያ ህገ መንግስት፣ በኦሮሚያ ህገ መንግስት፣ ኢትዮጵያ በጸደቀቻቸው ዓለም አቀፍ የሰብአዊ መብት ሰነዶችም እንደ አይሲሲፒአር፣ አይሲኤስሲአር በመሳሰሉት ሁሉ ተቀባይነት ያላቸው ናቸው ሰብአዊ መብቶች ገደብ የላቸውም። ሰብአዊ ስለሆኑ ከሰው ተፈጥሮ ጋር የተያያዘ ግንኙነት ስላላቸው የሰውን ልጅ ማንነቱን ሳትገድቢ መብታቸውን መገደብ ስለማይቻል አይገደቡም። ነገር ግን የመብት አጠቃቀም ይገደባል። የመብት አጠቃቀም ደግሞ የሚገደበው ለምሳሌ ሰልፍ የምናደርግበት ቦታ፣ መፈክር የምናሰማበትና ምን ድምፅ የምናደርግበት የምንገልጽበት ቦታ ቤተ ክርስቲያን፣ ቤተ መቅደስ ደጅ ሄደን መጮህ አንችልም። ለምሳሌ አደባባዮች ይያዛሉ፣ ሰልፍ ልናደርግ የምንፈልግባቸው መንገዶች ይዘጋሉ። ስለዚህ ምን ይሆናል? አብዛኛው ህዝብ ጥቅም፣ ጸጥታና ሰላም ሲባል መብቶች ይገደባሉ፣ አጠቃቀማቸው ማለት ነው። አጠቃቀማቸው የሚገደቡት አንደኛ እነዚህን መብቶች መጠቀም የሌላውን ዜጋ መሰረታዊ መብትና ነጻነት የሚጎዳ እንደሆነ፣ ሁለተኛ ማህበረሰባዊ ጸጥታንና ሰላምን የሚያፈርሱ እንደሆነ፣ ሶስተኛ የማህበረሰብ ጤናና ስነምግባርን የሚጎዳ ሰልፍ እንደሆነ ስለ እነዚህ ሲባል እነዚህ መብቶች ይገደባሉ። ይሄ ደግሞ የሚሆነው ከተደረገ በኋላ ነው። ሰልፉ ይደረጋል፣ ሰላምና ጸጥታ የሚናጋ ከሆነ ለምሳሌ ተቃውሞ እነሱ ሲሰለፉ ሌሎች ተቃውሞ ከእነሱ ጋር የሚጋጩ ከሆነ በመሀል መንግስት ይገባና አንዱን ተሰብሳቢ ከስብሰባው ቦታ ያስወግዳል ወይም ደግሞ ሁለቱንም ያግዳል ማለት ነው። ላደረሱት የስነ ምግባር ጉድለት ስነ ምግባርን የሚጎዳ ከሆነ ያንን ሰልፍ ያደረጉ ሰዎች ወስዶ መንግስት እርምጃ ይወስድባቸዋል። በህግ መንገድ ማለት ነው እና ማንኛውም በመብት አጠቃቀም ላይ የሚደረግ ገደብ ግን መሰመርበት የሚገባው በህግ መሰረት ነው ገደቡ የሚቀመጠው። ህግ የሚያስቀምጠው ደግሞ ገደብ አስፈላጊ ሆኖ ሲገኝ ነው። የማህበረሰብን ሰላምና ጤና የሚያውኩ የሚያበላሹ ከሆኑ ገደብ ሊጣልባቸው ይችላል ብለዋል። መንግስት በተለያየ ጊዜ ከሰጣቸው መግለጫዎች ውስጥ አንዱ የብሔር ግጭት እንዳለ ማህበረሰብ ከማህበረሰብ በአንድ አካባቢ ላይ ግጭት እንዳለ እና ሰልፉ እሱንም እንደሚጨምር በመጥቀስ ሲናገሩ ተሰምቷል። ይሄ ሰልፍ የእውነት እንደተባለው የብሔር ግጭት ወይም አንድ ብሔር ብቻውን የበላይነትን የሚጠይቅበት ሰልፍ ነው ወይ? ያ ከሆነስ መገደብ የለበትም ወይ? ጥሩ ጥያቄ ነው። ይሄ የብሔር ግጭት ሊኖር ይችላል። ለብሔር ግጭት ግን አንድ ሰልፍ ተጠያቂ ሊሆን አይችልም። የብሔር ግጭት ካለ ችግሩ ያለው ሌላ ቦታ ነው ማለት ነው እንጂ በዛ ሰልፍ ውስጥ አይወለድም። መቼም ይሄ ሰልፍ ውስጥ የአንድን ብሔር የበላይነት ወይም ራስን የማስተዳደር እንደዚህ አይነት ንግግር ቢገልጹ ይሄ መብት ነው። ምንም ማንንም የሚጎዳም ነገር አይደለም። ነገር ግን ሌሎች ብሔረሰቦችን እዛ በመካከላቸው ያሉትን የሚጎዱ ከሆነ ይሄም ወንጀል ነው። በተለያየ መንገድ ወንጀል ተደርጎ በሕግ እርምጃ ላይ ያስወስድ ይችላል። ምን ማለት ነው? ሽብርተኝነት አይደለም ተራ ወንጀል ነው። በመካከላቸው ያሉ ሰዎችን ከደበደቡ ይሄ የድብደባ ወንጀል ነው። ከገደሉ ግድያ ነው። በብሔር ላይ አተኩረው ደግሞ ብዙ ሰዎችን ካጠፉ እንዲሁም የዘር ማጥፋት ተብሎ ተጠያቂ ሊደረጉ ይችላሉ። ይሄም በኖርማል ወንጀለኛ መቅጫ ህጉ በኢትዮጵያ ውስጥ ባለ ህግ አንድን ብሔር ታርጌት ያደረገ ጥቃት የጄኖሳይድ ወይም የዘር ማጥፋት ተብሎ የተደነገገ ነገር ነው። በዛ መንገድ ተጠያቂ ሊሆኑ የሚገባቸው ሰዎች ይኖራሉ። ይሄ ግን ፍርድ ቤት የሚወስነው ነገር ነው። ይሄንን እያደረጉ የተገኙ ሰዎችን መያዝ፣ መቆጣጠር እና ለፍርድ ማቅረብ አንድ ተግባር ነው። የለም ይሄን ስላደረጉ ሽብርተኛ ናቸው እና በጦር ኃይል እንትመትባቸው ግን ሌላ ሕገ ወጥነት ነው። ሌላ ተግባር ነው። ይሄ ማስተዳደርም አይደለም የፍትህ ስርዓትም አይደለም ሽብርተኝነትን መቆጣጠርም አይደለም ሕገ ወጥነትን መቆጣጠርም አይደለም። ኢንፋክት እኔ ካለኝ መረጃ አሁን የማውቀው በተለያየ ቦታ እነዚህ የሚቃወሙት ሰዎች አብዛኞቹ ኦሮሞዎች ስለሆኑ ኦሮሞዎች ሌሎችን በብሔር እያጠቁ ስለሆነ እያሉ ለምሳሌ አማራ፣ አማርኛ ተናጋሪ ወገኖቻችንን ሌሎችንም በየከተሞቹ የሚኖሩ ሰዎችን ይኸው ኦሮሞዎች ሊገሏችሁ መጡ፣ ይሄን አደረጉ እያሉ እየተናገሩ አያለሁ። በማህበራዊ ድረገጾችም አንዳንድ ሰዎች ይሄንን ሲያሰራጩ ይታያል። ሁሉንም በደንብ አትኩረሽ ካየሻቸው እነዚህ ሰዎች ይሄንን ነገር ገሀድ የሚያወ እናወጣለን የሚሉ ይህንን አይነት ማስረጃ የሚናገሩ ሰዎች ማስረጃ እንኳን አይሰጡሽም። ግን ይህን መረጃ የሚያወጡ ሰዎች አብዛኛዎቹ የመንግስት ደጋፊ ወይም ደግሞ የመንግስት የፕሮፓጋንዳ ማሽን ውስጥ ያሉ ሰዎች ናቸው። አንደኛ ነገር ከነበረ ይሄ ነገር ለምን አላየነውም? ለምንድን ነው የተቃውሞ ሰልፎ ነው ያየነው? መጀመሪያ የተቃውሞ ሰልፉ ከቆየ በኋላ ነው አሁን አደለ ፖሊስ ገብቶ የብሔር ግጭት እየታየ ነው እያሉ የምንሰማው፣ አንድ ማህበረሰብ ወይም ህዝብ ወደ አደባባይ ወጥቶ መብቱን ተጠቅሞ ተቃውሞ ሲያሰማ ምን ለማግኘት ነው ያንን የሚያደርገው? ምን ጠብቆ ነው ያንን የሚያደርገው? ምንስ ምላሽ ማግኘት ነው ያለበት? አንድ መንግስት ባለበት አካባቢ የመንግስትና የዜጎች ግንኙነት ሰላማዊ ከሆነ ጥሩ የመንግስትና የዜጎች ግንኙነት ካለ ሰላማዊ ሰልፍ ሲወጣ በመሰረቱ የታማኝነት የሎያልቲ ምልክት ነው። መንግስትን ኢንጌጅ እያደረገው ነው። መንግስት አንድ ፖሊሲ አወጥቷል የእኛ ምላሽ ደግሞ ይሄ ነው እያለው ነው። ይሄ ኢትዛን አክት ኦፍ ሎያልቲ እንጂ ሪሊ ተቃውሞ አይደለም። ሰምቻ አለው ያደረግከውን ነገር ልታደርግ ያሰብከው ግን አይመቸኝም፣ አልቀበለውም እያለ ነው። እውነት ለመናገር ይሄ ነገር ከመጀመሪያው ጀምሮ እንሰማ ነው። ከምንም ነገር በላይ ተቃውሞ የሚወጣ ሰልፍ የሚወጣ ማንኛውም ማህበረሰብ፣ በየትም ሀገር ሊሆን ይችላል፣ የመጀመሪያ የሚፈልገው ነገር እንሰማ ነው። እዚህ ሰላማዊ ሰልፍ እንዲሁም መንግስታት ሊወዱት የሚገባ ነገር ነው። ይሄ በህግ የተሰጠ መብት ነው ሲወጡ እንደሚሰሙ ምክንያቱም የሚወጡትም ለዚህ ፐርፐዝ እኮ ነው። ማለት በመንግስት የውሳኔ አሰጣት ሂደት ውስጥ ግብዓት በማቅረብ የመንግስትን ውሳኔ ለመቃወም፣ ለመደገፍ፣ ለማሻሻል የሚጠቀሙበት መንገድ ነው። እንደዚህ አይነት ሰልፎች በሚኖርበት ጊዜ በተደጋጋሚ በየጊዜው እንደሚታየው ሰዎች ይሞታሉ። ከዚያም ተቃዋሚዎች ይሄን ያህል ሰው ሞተ ይላል ይላሉ። ከዚያ መንግስትም ይሄን ያህል ሰው ነው ሞተ ይላል። ክርክር ይደረጋል። በሟቾች ቁጥር ላይ ክርክር ይደረጋል። ትንሽ ቆይቶ ደግሞ ይረሳል። ለመሆኑ በዚህ መካከል ለሚሞቱ ሰዎች ማን ነው ተጠያቂ? ማን ነው የህግ ተጠያቂነት ያለበት? እውነት ነው በእኛ ሀገር በተለያዩ ጊዜዎች ሰልፍ ይወጣል እና ጉዳት ይደርሳል። የመጀመሪያው መከራከሪያ ነጥብ ቁጥር ነው። ምክንያቱም ይሄ ምንድን ነው፣ ተሰላፊዎች መሰማት ይፈልጋሉ። መንግስት ደግሞ በመጀመሪያ የሚያደርገው ነገር ድናያል ማለት ይክዳል። እንዲሁም ምንም አልነበረም ይላል። ወይም አንዳንድ የህብረተሰብ ክፍላት ክፍሎች እንደዚህ አይነት እንቅስቃሴ ለማድረግ ጀምረው ነበር ይላል። ከዛ በኋላ እንደ ወንጀለኛ ግሩፕ አድርጎ ይናገራል። ቡድን አድርጎ ይናገራል። ከዛ በኋላ ጉዳቱን አይናገርም። ልክ ተሰብሳቢዎቹ ተሰላፊዎቹ ይሄን ያህል ጉዳት ደረሰብን አለቀን ብለው በሚዲያ አንዳንድ አውትሌት ላይ በተለያዩ ማህበራዊ መገናኛ ብዙኃን ሲገለጥ መንግስት የሚያደርገው ነገር ውሸት ነው ይላል። ይሄንን ይክዳል። ብዙ ጊዜ ደግሞ አሁን በጣም ኢንክሪዚንግ ሊ የታየ የመጣው ነገር ምንድን ነው መንግስት እኩያ ይሆንና ደርሶ እኔም እንዲህ ያህል ሞቶብኛል ተጎድቶብኛል ይላል። ይሄ ይሄ ለየት ያደርገዋል ከሌሎቹ ሁሉ መንግስት ይሄኛውን ለየት የሚያደርገው እኔ ይሄን ያህል ሞተብኝ ብሎ ከተሰላፊዎቹ እኩል ጭቅጭቅ ውስጥ ይገባል እና ስለሞተብኝ እኔ ማጥቃት ይችላለው ነው ነገሩ የእነሱ በዛው ይቀራል ማለት ይሄ አንድ ችግር ነው። ኃላፊነት የተሞላው ምላሽ መስጠት ቢችል ኖሮ መጀመሪያ የሚያደርገው ነገር እናዝናለን ማንም ይሁን ማ ይሄንን ጉዳት ያደረሰው ጉዳት ለደረሰባቸው ሰዎች እናዝናለን በእኔ በስልጣን ዘመኔ የሆነ ነገር ስለሆነ ይሄ በህዝቤና በአገሬ ላይ በመድረሱ አዝናለሁ ነው ማለት መጀመሪያ ያለባቸው ይሄ ራሱ የመስማት አንድ ክህሎትን ያሳያል አንድ ሁለተኛ እንዲጣራ አዝዣለሁ ነው መባል ያለበት። ጥያቄ ህይወታቸው ለጠፋ ሰዎች በቀጥታ የህግ ተጠያቂ የሚሆነው ማን ነው የሚሆነው? ተጠያቂነት በዚህ አይነት ሂደት በተጠያቂነት ብዙ ደረጃ አለው። አንደኛ ፖለቲካዊ ተጠያቂነት አለ። የፖለቲካዊ ተጠያቂነት የፖለቲካ ባለስልጣናቱ በፖለቲካው መንገድ ከስልጣን መመልቀቅ ምናምን የሚደረግ ይሆናል። የፖለቲካ ተጠያቂነት ነው ያ። ከዛ የህግ ተጠያቂነት አለ። የህግ ተጠያቂነት ማለት ተኩሶ የገደለው እሳት ለኩሶ ያቃጠለው ደብድቦ የአካል ጉዳት ያደረሰው እነዚህ ሰዎች ደግሞ ተጣርቶ ከተጣራ በኋላ የህግ በህግ ፊት ተጠያቂነት ይኖራቸዋል። ከዛ ለእነዚህ ለተጎዱ ሰዎች ደግሞ ምላሽ ማለት እንዳጠፋው መጠን ካሳ የሚከፍል ፍትሃቸውን የሚመልስ ሰው አለ ናው። መሰረታዊ የፖለቲካ ቀውስ የፈጠረው ጉዳት ከሆነ ደግሞ ፖለቲካዊ ነው የመጀመሪያው ተጠያቂነት አሁን ይሄ ቫይለንስ ፐብሊክ ቫይለንስ እኔ የማስበው መንግስት እያደረገ ያለው የኔ እምነት ነው፣ ይሄ መንግስት እያደረገ ያለው እርምጃ ህገ ወጥ ነው። አንደኛ በማንኛውም ህግ ማዕቀፍ የታቀ የተያዘ አይደለም። አሁን እያደረጉት ያለው ነገር በራሳቸው ህግ ራሱ ማለት ነው ህገ ወጥ ነው። ሁለተኛ የሽብር ተግባር ፖለቲካል ቫይለንስ ነው፣ የፖለቲካዊ የሆነ የኃይል እርምጃ ነው እየተወሰደ ያለው። ይሄ የኃይል እርምጃ ተጠያቂ ያደርገዋል መንግስትን እንደ መንግስት የመንግስት ባለስልጣናቱን እያንዳንዳቸውን በግል በህግ ተጠያቂ ያደርጋቸዋል። ይሄ ተጠያቂነት የት ይፈጸማል? በየትኛው ትራያል፣ በየትኛው ፍርድ ቤት፣ ገለልተኛ በሆነ የፍርድ ተቋም የሚለው አጠያያቂ ነው የሚሆነው። ጊዜ የሚወስነው ነገር ነው የሚሆነው። ግን በመጀመሪያ የፖለቲካ ተጠያቂነት አለ ከዛ ቀጥሎ አስተዳደራዊ ተጠያቂነት አለ፣ በየተቋማቱ ውስጥ የሚሰሩ ሰዎች። ከዛ በመቀጠል የወንጀል ተጠያቂነት ማለት በፍርድ የሚደረግ ተጠያቂነት አለ። በየደረጃው ተሳትፎ ያላቸው ሰዎች ተጠያቂነት ይኖራቸዋል። እሺ ተጠያቂነታቸው እንዴት ይሆናል የሚለውን ወደፊት በሂደት የሚታይ ይሆናል ብለን ካልን ተጠያቂ የሚሆኑት ግን በየትኛው ህግ ነው? መጀመሪያ ተጠያቂ የሚሆኑት ተፈጻሚነት ባለው በሀገሪቱ ህግ ህግጋት መሰረት ነው። ኢትዮጵያ ውስጥ የወንጀለኛ መቅጫ ህግ አለ። ኢትዮጵያ ውስጥ ህገ መንግስት አለ። እነሱ እራሱ በሚያስቀምጡት ማለት ነው። እንግዲህ አሁን መጀመሪያ የሚጠየቁት ኢትዮጵያ ውስጥ አንድ ሰው በህይወት የመኖር መብት አለው። ይሄ በህይወት የመኖር መብቱ በህጋዊ መንገድ ካልሆነ በቀር ሊወሰድበት አይገባም። ስለዚህ ለሞቱ ሰዎች ሞታቸውን ያደረሱ ሰዎች በሙሉ በህግ በኢትዮጵያ ህግ በኢትዮጵያ ወንጀለኛ መቅጫ ህግ ተጠያቂ ይሆናሉ። ከሜልቦርን አውስትራሊያ ያነጋገሩንን አቶ ጸጋይ ረጋሳንና ፕሮግራሙን ያዘጋጀችውን ጽዮን ግርማን አመሰግናለሁኝ። ወደ ተከታዩ ዝግጅት እናልፋለን። ንግድና ምጣኔ ሀብት የዛሬው ንግና ንግድን የዛሬው ንግድና ምጣኔ ሀብት ዝግጅት ወጣቶችን ቀጥተኛ በሆኑ የምጣኔ ሀብት ዘርፎች በስራ ለማሰማራት በወጣቶች የተያዙ ጥረቶችን ያስዳስሰናል። አነስተኛ ገቢ ከሚያስገኙ ሥራዎች ወደ ተሻለ ገቢ ሥራ የሌላቸውን ወደ አርባ ከመቶ የሚሆኑ ዜጎች ሥራ እንዲያገኙ ወይንም እንዲፈጥሩ ማመቻቸት እንደሚያሻ ነው የመጣኔ ሀብት ባለሙያዎች የሚመክሩት። ዝርዝሩን ሄኖክ ሰማ ጊዜ ላይ ያቀርባል። የዓለም የመጣኔ ሀብትና የማኅበረሰብ ልማት ባለሙያዎችና መሪዎች በፐሩ ሊማ ተገናኝተው የወጣቶችን ስራ አጥነት ለመቅረፍ ከትምህርትና ከምጣኔ ሀብት ተሳትፎ ጋር እንዴት እንቃኘው በሚል ተወያይተዋል። ይህ ፕሮግራም በዓለም ላይ ያሉ ወጣት መሪዎች በትምህርት ዙሪያ ያላቸውን የግል ተሞክሮ እርስ በርስ እንዲነጋገሩ፣ የተሻለ የሙያ ዕድል፣ ማኅበራዊ እንክብካቤና የሰራተኛ መብት ወደሚሰጠው ቀጥተኛ የኢኮኖሚ ዘርፍ እንዴት ማምጣት እንደሚቻል በርካታ ወጣቶች የሚወያዩበት መድረክ ከፍቷል። በበርካታ ሀገሮች የስራ አጦች ቁጥር መጨመሩን ቀጥሏል። በዓለም ካሉ ስራ አጦች ቁጥር 40 ከመቶ የሚሆኑት ደግሞ ወጣቶች ናቸው። ለእነዚህ ወጣቶች ስራ ለማግኘት ዋናው መንስኤ የሙያ ስልጠናን ጨምሮ ጥራት ያለው በቂ ትምህርት አለመኖር ነው። ከዚሁ ጎን ለጎን የጾታ እኩልነት አለመኖር ወጣቶች ላይ እንቅፋት ፈጥሯል፣ የስራ ዕድልንም ነፍጓል። ይህ ፕሮግራም በዓለም ላይ ያሉ ወጣቶች በትምህርት ዙሪያ ያላቸውን የግል ተሞክሮ እርስ በርስ እንዲነጋገሩ፣ የተሻለ የሙያ ዕድል፣ ማኅበራዊ ክብካቤና የሰራተኛ መብት ወደሚሰጠው ቀጥተኛ የኢኮኖሚ ዘርፍ እንዴት ማምጣት እንደሚቻል በርካታ ወጣቶች የሚወያዩበት መድረክ ፈጥሯል። ውይይቱን የመራው ቫይስ የተባለው የቴሌቪዥን ዝግጅት ዘጋቢና የቀድሞ የክፍል ጓዴ አህመድ ሻህባዲን ነው። ናይጄሪያዊው ኢኖሉዋ አቦዬጂ በዚህ ዓለም አቀፍ የወጣቶች ውይይት መድረክ ተሳትፏል። ከመላው አፍሪካ የኮምፒውተር ባለሙያዎችን የሚያሰለጥን አንዴላ የተባለ ተቋምን ይመራል። ልዩ የሚያደርገው እንደምታውቁት ተማሪ ኪሱ ባዶ ነው አይደል? የአንዴላ ተማሪዎች ግን እየተማሩ ይሰራሉ። እንዲያውም ትምህርት የሚሰጣቸው በተግባር ስራ እየሰሩ ነው። ስለዚህ ክፍል ተቀምጦ ከአስተማሪ መስማት ብቻ ሳይሆን ቀናቸውን በሥራ ነው የሚያሳልፉት። አስተማሪዎቻቸው ደግሞ እንዳለቃ ሆነው ያሳዩአቸዋል። እውቀትና ጉብዝና ለዓለም ዙሪያ በእኩልነት እንዳለ እናውቃለን። ሁሉም ግን እኩል ዕድል አያገኝም። የአጋጣሚዎች ጉዳይ ቢሆንም የሳይንስ እውነታም ይኸው ነው። በዓለም ዙሪያ ለወጣቶች እነዚህን ዕድሎች ለመፍጠር አዳዲስ መንገዶችን ቀይሰን መንቀሳቀስ እንዳለብን ኃላፊነት ይሰማናል እንደ ተረዳ ነው። ይህንን የትምህርት መመሪያ ለመተግበር የተለያዩ ያልተስተካከሉ ነገሮች እንደሚጎትቱን ተረድተናል። የመጀመሪያው የወጣቶች ሥራ አጥነት በተለይም እንደ ምሳሌ በአፍሪካ ከፍተኛውን ቁጥር የያዘ ነው። ሶ አይ ቲንክ ዘ ሜጀር ሪዝን ኢዝ ቢኮዝ ኦፍ ኤዱኬሽን ሲስተም እንደሚመስለኝ ዋናው የሥራ ጥነት ምክንያት የትምህርት አሰጣጥ ዘዴው ነው። የሚሰጠው ትምህርት ካለው የሥራ ዓይነት ጋር ተመሳሳይ አለመሆኑ ነው። እንዲሁም ሊተገበሩ የሚችሉ ሥራዎች አሉ። እንደ እውነቱ ወጣቶችን ለማሰልጠንና ለማስተማር ካሰብነው በላይ በከፍተኛ የቴክኖሎጂ ዕውቀት ለማሰልጠን ጊዜ አልፈጀብንም። በኢንተርኔት እገዛ የተማሩትንም ሥራ ለመተግበር እንዲሁ ዕድሜ ለኢንተርኔት ይላል ይኖሏ ከኢንተርኔት ጋር የተያዙ ስራዎች፣ እንዲሁም ብዙ ተፈላጊነት ያላቸው ስራዎች በተለይ አፕወርክ ላይ የሚገኙት። አጠቃላይ ሁኔታው ደግሞ በወጣቶች ስልጠናና ትምህርት ላይ እንደ ኢኖሏ ለሚሰሩ መልካም አጋጣሚ ከፍቷል። ሆኖም ፈተናው ብዙ ነው። እቅዳቸው ሰፊ ነው። ከመቶ ሺህ በላይ የሚሆኑ ወጣት የሶፍትዌር ፈጣሪዎች፣ አፍሪካውያን የቴክኖሎጂ መሪዎች፣ በአጠቃላይ አዲሲቷን አፍሪካ ለሚቀጥሉት አስርተ ዓመታት እንዲመሩ መፍጠር ነው። የመጀመሪያዎቹ ሺዎች ሰልጣኞች ቀጣይ ሚሊዮኖችን ያፈራሉ፣ ሚሊዮኖች ደግሞ ቢሊዮኖችን። ህልማቸው ያ ነው። ጋቢና ቪኦኤም ያሳካላችሁ ይላል። የወጣቶችን ስራ አጥነት ለመቅረፍ ከትምህርትና ምጣኔ ሀብት ተሳትፎ ጋር እንዴት እንቃኘው በሚል የተወያየው የአይኤምኤፍና የዓለም ባንክ መድረክ ላይ የተገኙት ወጣቶች ከኢንዶኔዥያ መምህራን በስራቸው ስኬት እንዲያገኙ አስቀድመው ስራቸውን እንዴት እንዲወዱ ላድርግ ስትል ያሰበች ወጣትንም አሳትፏል። አማንዳ ቪዳር ሞኖ ትባላለች። እኛ መምህራን የሚባል ንቅናቄን ትመራለች። ዓለማችን እርስ በእርስ በመተሳሰሯና የመረጃና የእውቀት ስርጭት በመቀላጠፉ ዓለም የተሻለች ሆናለች ትላለች። ዙሪያቸውን የሚያዩት ገበሬዎችን ከሆነ ገበሬ መሆን ብቻ ነው የሚፈልጉት። በአለም የሚፈጠረውን ነገር የማየት እድል አይኖራቸውም። እዚህ ላይ ነው ኢንተርኔት ለውጥ የሚያመጣው። የአስተሳሰብ አድማስን በማስፋት ሌሎች ስራዎች እንዳሉ እንዲገነዘቡና እንዲያልሙ ይረዳል። ጋዜጠኛ፣ ኢኮኖሚስት፣ የባንክ ባለሙያ ወዘተ መሆን ይችላሉ። ይሄን መረዳት ለለውጥ ያዘጋጃቸዋል ከፊታቸው ካለ እውነታ አርቀው እንዲያስቡ እንዲያልሙና ህልማቸውን እንዲያሳኩ ይረዳል። በሶማሊያ ከ20 ዓመታት በላይ የዘለቀው የእርስ በእርስ ጦርነት ወጣቶችን ለውጊያ እንጂ ለትምህርት እንዳይፈለጉ አድርጓቸው ቆይቷል። አስቡት 18 ዓመት ሙሉ ትምህርት ቤቶች ተዘግተው ቢቆዩ ወይም በልሲላቸው ቢከፈቱ ማለት ነው። ብራዚላዊው ዣዋዎ ፊሊፔ ስካርፔሌኒ በሶማሊያ የተባበሩት መንግስታት ድርጅትን ያማክራል። ለዕድሜ ኩዮቹ የሚከተለውን መልእክት ያሳልፋል። ውጡ፣ ሥራችሁን ስሩ። ማንም ሰው አትችሉም ብሎ እንዳያቆማችው ትጉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዚህ ዓመት ኤልኒኞ የኢትዮጵያን አየር ንብረት በእጅጉ አዛብቷል፣ የግብርናውን ምርት ወስኗል፣ ለአደጋ የተጋለጡ ቤተሰቦችን የምግብ ዋስትና ቀንሷል። ኤልኒኞ በመጪው የአውሮፓውያኑ 2016 ዓ ም ከቀጠለም ኢትዮጵያ ያለ ጥርጥር ለተራዘመ ድርቅ ልትጋለጥ ትችላለች። ኢትዮጵያ ውስጥ አስቸኳይ የምግብ አቅርቦት የሚያስፈልጋቸው ተረጃዎች ከዚህ ከያዝነው የአውሮፓውያኑ ዲሴምበር ማለት ታህሳስ 11 ጀምሮ ከ2.9 ሚሊዮን ህዝብ ወደ 10.2 ሚሊዮን ከፍ ብሏል። ይህም በዚህ ከ15 ቀን በኋላ በሚያበቃው 2015 ዓ.ም መሆኑ ነው። ይህን ሰብአዊ ቀውስ ለመገደብ ዩናይትድ ስቴትስ የ88 ሚሊዮን ዶላር ለመለገስ ቃል ገብታለች። እርዳታው ለተጨማሪ የተመጣጠነ ምግብ አቅርቦት፣ ለዕለታዊ የምግብ አቅርቦት፣ ለውሃ፣ ለንጽህናና ለጤና ጥበቃ ይውላል ነው የተባለው። ይህ አዲስ እርዳታ የዩናይትድ ስቴትሱ ዓለም አቀፍ የልማት ኤጀንሲ ማለትም ዩኤስኤአይዲ ከሌሎች ሰብአዊ እርዳታ ሰጪዎች ጋር በመሆን መጠነ ሰፊ አቅርቦት እንዲኖር ያደርጋል። ዩናይትድ ስቴትስ የለገሰችውን እርዳታ ተከትሎ የሰብአዊ እርዳታ መስፈርቶችን የያዘ ሰነድ እንደ አውሮፓ አቆጣጠር ታህሳስ 11 ቀን ይፋ መሆኑ ይታወቃል። ለዚህም ዩናይትድ ስቴትስ በአስቸኳይ ምላሽ በመስጠት ወደ 116460 ሜትሪክ ቶን የምግብ እርዳታ ይፋ አድርጋለች። የዩናይትድ ስቴትሱ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ በአሁኑ ወቅት በሚያቀርበው የምግብ አቅርቦት ወደ 3.9 ሚሊዮን የሚሆኑ ኢትዮጵያውያንን እና ስደተኞችን ይረዳል። ከዚህም በተጨማሪ ዩኤስኤአይዲ ምርታማ የሴፍቲኔት ፕሮግራምን ለመደጎም በዓመት ወደ 100 ሚሊዮን ዶላር ይሰጣል። በዚህ ደግሞ የኢትዮጵያ መንግስት ለከፍተኛ የምግብ እጥረት የተጋለጡ ወደ 8 ሚሊዮን የሚሆኑ ዜጎችን ይረዳበታል ኢትዮጵያ ኤልኒኞ ሊያደርስ የሚችለውን አደጋ በመገንዘብ በአሁን ወቅት ያለባት የምግብ እጥረት መሻሻልን እያሳየ ነው። ይህም በሴፍቲኔት ፕሮግራም ከመጠቀም ባለፈ ኤልኒኞ ሊያደርስ የሚችለውን አደጋ ቀደም ብሎ በመገንዘብ ምላሽ በመስጠት ጭምር ነው። ዩናይትድ ስቴትስ ለኢትዮጵያ የምታደርገውን እርዳታ ከመንግስቱና ከሌሎች ዓለም አቀፍ ለጋሾች እንዲሁም ሸሪክ ሀገሮች ጋር በመተባበር ትቀጥልበታለች። በኤልኒኞ የአየር ንብረት በተለይ የምግብ አቅርቦት ረገድ የሚመጣውን ጉዳት በማጤን የልማት ፕሮግራሞችን ለማስፋፋት የተያዘውን ጥረትም ታበረታታለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ሰዓታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የማጠቃለያ ዜና እናሰማችሁ። የኢትዮጵያ ባለስልጣናት የቴሌቪዥን ዜና አቅራቢውንና ዘጋቢውን ፍቃዶ ምርከናን ከእስር እንዲፈቱ ዓለም አቀፉ የጋዜጠኞች ደህንነት ተሟጋጭ ቡድን ሲፒጄ ዛሬ ጠይቋል። ፍቃዱ የተያዘበትና የታሰረበትን ምክንያት ሲፒጄ በውል አለመለየቱን ገልጿል። ፍቃዱ የት እንዳለ ቤተሰቡም፣ እንደማያውቅ ጠበቆቹም እንዳላገኙት መግለጫው ጠቁሟል። የፍቃዱን እስራት አስመልክቶ ሲፒጄ ላወጣው ጥያቄ ከአዲስ አበባም ሆነ ናይሮቢ ከሚገኘው ኢትዮጵያ ኤምባሲ የተገኘ ምላሽ አለመኖሩን መግለጫው ጠቁሟል። የሲፒጄ የአፍሪካ ፕሮግራም ዳይሬክተር ሱ ቫለንታይን ባለስልጣናቱ ፍቃዱ ሚርከናን በአፋጣኝ እንዲፈቱ እንጠይቃለን ብለዋል። በሳዑዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግስት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳዑዲ አረቢያ የተነሳሳው ጅማሮ በአካባቢያችንና በመላው ዓለምም ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ለጥምረቱ ማበርከት የሚችለውን ሁሉ ለማበርከትም የኤርትራ መንግስት ዝግጁ መሆኑን መግለጫው አስታውቋል። እየተጠናቀቀ ባለው የአውሮፓ 2015 ዓመት ወደ አውሮፓ የገባው ፍልሰተኛ ቁጥር ከአንድ ሚሊየን ሚሊዮን መብለጡን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። ይህ ቁጥር ከሁለተኛው የዓለም ጦርነት ወዲህ በግዝፈቱ ታይቶ የማይታወቅ እንደሆነም ይሄው መግለጫ አክሎ ጠቁሟል። የተባበሩት መንግስታት ድርጅት በሶሪያ ሰላም ጉዳይ ላይ የሚካሄድ ድርድር በመጪው የአውሮፓ ወር ውስጥ ጄኔቫ ውስጥ እንደሚጠራ አስታውቋል። ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ አዲሱ ዛሬ አንድ ትልቅ የታሪክ ክስተት አለ ኢትዮጵያ ውስጥ አጼ ምንሊክ ካረፉ ልክ አንድ መቶ ሁለት ዓመት ሆናቸው ካረፉ ካረፉ ያረፉት ደግሞ በስድሳ ዘጠኝ ዓመት ዕድሜያቸው ነበረ በ1906 ዓ ምህረት ነበር ማረፋቸው የሚነገረው አጼ ምኒሊክ። ከዛ በተጨማሪም ታህሳስ 11 1967 ዓ ም ኢትዮጵያ መመሪያዋ ህብረት ሰብአዊነት የሆነ ባለ አንድ ፓርቲ ሀገር መሆኗን አውጃ ነበር። የዛሬ 34 ዓመት ማለት ነው። ሶሻሊዝም። 1 ዶላር ዛሬ 21 ብር 16 ሳንቲም ነው የተመነዘረው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። ፕሮግራሙን የመራልን ንጉሱ ታምሬ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ በሌሎችም ባልደረቦች ስም የምንሰናበተው ደግሞ ያስተናገርናችሁ አዲሱ አበበና እኔም ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል ሰላም ነው። you way.